ቮይስ ኦፍ አሜሪካ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አመራር አባል የሆነውን አብዲ ሐኪም ሼክ ሙሴን በቅርቡ ለኢትዮጵያ መንግስት አሳልፎ የሰጠው ከሀገሪቱ ውስጥ የጸጥታ ስጋትን ለማስወገድ ባደረገው እንቅስቃሴ የተወሰደ ህጋዊ እርምጃ ነው ሲል የሶማሊያ መንግስት አስታውቋል። ኦብነግ እርምጃውን በድጋሚ አውግዞ ውንጀላውንም ውድቅ አድርጓል። በሌላ በኩል ከዚሁ ጋር ተያይዞ የኢትዮጵያ መንግስት ቢያንስ አንድ መቶ የሶማሊያ እስረኞችን ልትፈታ እንደሆነ ምንጮች መጠቆማቸው ተነግሯል። ከተለያዩ ምንጮች የደረሱትን ዘገባዎች አሉ። ዝርዝሩን ሶሎሞን አባተ ያቀርባል። አብዲ ከሪም ሼክ ሙሴ ወይም ቀልቢ ዳጋ የሚባሉትን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የሥራ አስፈጻሚ ኮሚቴ አባል የሶማሊያ መንግሥት አስሮ ለኢትዮጵያ አሳልፎ መስጠቱ ሶማሊያ ውስጥ የሰፋ ተቃውሞ አስነስቶ እንደነበር ተነግሯል። ከየአካባቢው ይነሳ የነበረው ቁጣ በማኅበራዊ መገናኛዎች ሳይቀር ተሰራጭቶ በመንግሥቱና በሶማሊያ ብሔረተኛ ፖለቲከኞች መካከል ክፍተት ፈጥሮ ታይቷል። በዚህም ምክንያት ስለ ጉዳዩ መግለጫ ከመስጠት አፈግፍጎ የቆየው የሶማሊያ መንግስት የካቢኔውን አስቸኳይ ስብሰባ ትናንት ሞቃዲሾ ላይ ጠርቶ ካካሄደ በኋላ ባወጣው መግለጫ አብዲከሪም ሼህ ሙሴን አሳልፎ የሰጠው ከኢትዮጵያ ጋር የዛሬ ሁለት ዓመት በተፈረመ ስምምነት መሠረት መሆኑን አሳውቋል። የሁለቱ መንግስታት የያኔው ስምምነት አልሻባብና ኦብነግ የሽብር ቡድኖች መሆናቸውን እና የሁለቱንም ሀገሮች ጸጥታ የሚያናጉ ስለመሆናቸውም የጋራ መግባባት ላይ መድረሳቸውን የሚደነግግ እንደሆነ መግለጫው አመልክቷል። ሞቃዲሾ ላይ ጋዜጣዊ መግለጫ የሰጡት የማስታወቂያ ሚኒስትሩ አብዲራህማን ኦማር ኦስማን የካቢኔውን ስብሰባ መግለጫ በንባብ አሰምተዋል። ግለሰቡ የሱማሊያን ጸጥታ የሚያናጉ አድራጎቶች ላይ የተሰማራና ከሽብሩ ቡድን አልሻባብ ጋር ግንኙነት ያለው የኦብነግ አባል ነው። ኢትዮጵያና ሶማሊያ የጸጥታና የምጣኔ ሀብት ትብብር ስምምነቶች ያሏቸው በመሆኑ ቀልቤ ዳጋን አሳልፎ መስጠቱ የህግ ድጋፍ ያለው እንደሆነ ሚኒስትሩ አክለው ተናግረዋል። ስምምነቱ አልሻባብና ኦብነግን የመሳሰሉ ታጣቂ ቡድኖች ለሁለቱም ሀገሮች ጸጥታ ስጋት መሆናቸውን ያረጋግጣል። በመሆኑም ሁለቱም ሀገሮች አብረው መዋጋትና ውጊያዎቻቸውንም ማቀናጀት ይጠበቅባቸዋል። የማስታወቂያ ሚኒስትሩ አብድራህማን ኦማር ኦስማን የካቢኔውን መግለጫ ካነበቡ በኋላ ከጋዜጠኞች ጥያቄዎችን ለማስተናገድ ፈቃደኛ ሳይሆኑ ቀርተዋል። የተጠቀሰው ስምምነት በሶማሊያ በኩል የተፈረመው ቀድሞ የጋልሙዱግ ክፍለ ሀገር ገዢ፣ እንዲሁም የሶማሊያ የፖስታና የመገናኛዎች ሚኒስትር የፕሬዚደንታዊ ጉዳዮች ሚኒስትር ዴኤታም በነበሩትና በአሁኑ የፓርላማ አባል መሃድ መሐመድ ሳላድ ነበር። ስምምነቱን ፈርመዋል የተባሉትና ለቪኦኤ ቃላቸውን የሰጡ ሁለት የሶማሊያ ወገን ፈራሚዎች እንዲህ አይነት ስምምነት ላይ ፊርማዎቻቸውን ለማኖር የሶማሊያን ፌዴራል መንግሥት አለመወከላቸውን በመጥቀስ ከኢትዮጵያ ጋር ወግኖ ኦብነግን ለመውጋትም ሆነ የአባላቱን እጅ እየያዙ ስለመስጠት ተደርሷል ከሚባለው ስምምነት ራሳቸውን አርቀዋል። ቀልቢ ዳጋ ለኢትዮጵያ ተላልፈው እንደተሰጡ ቪኦኤ ያነጋገራቸው የኦብነ ቃል አቀባይ ሐሰን አብዱላሂ እርምጃውን አውግዘው ነበር። ሙቀሪሾን ሶስት አመት የኖረ ዝም ብሎ ኢትዮጵያ መንግስት አሳልፈው መስጠት በአለም የተባበሩት መንግስታት ድርጅት እንደተገለጸው ይህ ደግሞ አይፈቅርም እና ይህ በጣም አጸያፊ በሶማሊያ መንግስት በኩል ያደረጉት ድርጊት ነው። ተቀባይነት አይኖረውም፣ እናወግዛለን። የሶማሌን መንግስት እና ህዝቡን እንደ ድሮ ለሰላምና ለመረጋጋት ለፍትህ፣ ለእኩልነት፣ ለዲሞክራሲ እናመጣለን ብሎ ነው የተመረጡት። በዛ በኩል የገቡትን ቃል አልጠበቁትም። ህዝቡ ሰላም ፍትህ ከማምጣት ይልቅ አንድ ግለሰብ ሰላማዊ ግለሰብ አስረው ለኢትዮጵያ ማስረከብ እንደ ወንጀል ነው ብለን ነው የምንቆጥረው። በሌላ በኩል ደግሞ ኦብኔግን በሽብር ቡድንነት የምትፈርጀው የኢትዮጵያ መንግስት ኮሚዩኒኬሽንስ ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ እርምጃው በስምምነት የተፈጸመ መሆኑን ተናግረዋል። ይህ ሰው የኦብኔግ ከፍተኛ አመራር ነው። የተሰማራበት ተግባር ያው ከዚህ በፊትም ይገለጽ እንደነበረ የኦብኔግ ከፍተኛ ወታደራዊ አመራር በመሆን ሲንቀሳቀስ ስለነበረ በመንግስት በሽብርተኝነት ከተፈረጁ ድርጅቶች ውስጥ አንዱ እንደሆነ ይታወቃል። ስለዚህ ምክንያቱ ከዚሁ መረዳት ይቻላል ማለት ነው። በምን መሰረት ነው ከሶማሊያ መንግስት ጋር ሰውየውን ልትቀባበሉ የቻላችሁት? ያንን እንግዲህ ያው ሀገራት ስምምነት ይኖራቸዋል። በዚያው መሰረት ነው የተፈለገው። የኢትዮጵያ መንግስትና የሶማሊያ መንግስት እስረኞችን ወይም ተፈላጊ ተጠርጣሪ ሰዎችን የመለዋወጥ ስምምነት አላቸው። ያው ከሌሎች ሀገሮችም ጋር በወንጀል የምፈልጉትን አሳልፈው እንዲሰጥ በሚደረገው ስምምነት መሰረት ነው ባጭሩ። የሶማሊያን ካቢኔ የትናንት መግለጫ አስመልክቶ የኦብነግ ቃል አቀባይ አብዱልከድር ሐሰን ሂርሞጊ ዛሬ ለቪኦኤ በሰጡት ቃል ኦብነግ የሽብር ቡድን አለመሆኑን በብዙ የአውሮፓ የአፍሪካና የመካከለኛው ምስራቅ ሀገሮች ውስጥ ቢሮ ያለው መሆኑንና ኦብነግን ሽብርተኛ ብላ የምትጠራ ብቸኛ ሀገር ኢትዮጵያ መሆኗን አመልክተዋል። ስብሓኑ አረግና በያን ከአይኑ ቆረይ ለባሊፍ ለገብረ እዮ ስፊር ከሓመድ መግለጫው የተጻፈው ገብሬ ብለው በጠሯቸው ባለሥልጣንና በሶማሊያ የኢትዮጵያ አምባሳደር ነው ብለው እንደሚያምኑ ቃል አቀባዩ አብዱል ቀድር ሐሰን ተናግረው ውንጀላዎቹ ሁሉ መሠረት የለሽ ናቸው ብለዋል። ይህ በእንዲህ እንዳለ ሶማሊያ ቀልቢድ አጋን ለኢትዮጵያ አሳልፋ መስጠቷን ተከትሎ ኢትዮጵያ ቢያንስ አንድ መቶ የሚሆኑ የሶማሊያ እስረኞችን ልትፈታ እንደሆነ ምንጮች ለአሶሽየትድ ፕሬስ የዜና ወኪል የጠቆሙ መሆኑን የሚገልጽ መረጃ አዲስ አበባ የሚገኘው የኤፒ ሪፖርተር ፌስቡክ ገጹ ላይ አስፍሯል። የሶማሊያ ጠቅላይ ሚኒስትር አዲስ አበባ እንደሚገኙና ከኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋርም ተገናኝተው እንደነበረ ሪፖርተሩ አክሎ ጽፏል። በሶማሊያ መንግስት ውስጥ የአብዲ ከሪም ሸህ ሙሴን ተላልፎ መሰጠት ከሚቃወሙት መካከል እንደራሴ ዘካርያ ሙሐመድ ሃጂ አብዲ መንግስቱ አግባብ ከሆነ የህግ አካሄድ ውጪ አንድን የሶማሊያ ዜጋ አሳልፎ የመስጠት ችሎታ ወይም ስልጣን የለውም ሲሉ አውግዘዋል። እንደራሴው የሶማሊያ ዜጋ ሲሉ ምን ማለታቸው እንደሆነ ወይም የቀልቤ ጠጋ ዜግነት ምን እንደሆነ ለጊዜው ማረጋገጥ አልቻልንም።